ለአስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክቡራን አድማጮች እንደምናመሻችሁ፣ እግዚአብሔር እየተመሰገነ ይሁን። ያለፈውን ቀን በሰላም አሳልፈን እነሆ ዛሬንም ደግሞ እግዚአብሔር አምላካችን ታድጎን ሁላችንም በያለንበት ስፍራ በራዲዮናችን ዙሪያ በዚህ በራዲዮ ሞገድ አማካኝነት እንድንገናኝ የእግዚአብሔር ፈቃድ ሆኗል። እግዚአብሔር አምላካችን በዚህች ምሽት ደግሞ የሚያስተምረን፣ በዚህች ምሽት ደግሞ የሚገልጥልን እውነት አለ። ይህንንም እውነት ደግሞ ከእርሱ ማድ በመንፈስ ቅዱስ አስተማሪነት አንድ ላይ እንመገባለን፣ አንድ ላይ እንማራለን። ኀጢአታችን ብዙ የሆነ በደላችን ብዙ የሆነ እኛን እግዚአብሔር አምላካችን በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ታድጎን ዛሬ አባ አባ አባ እያልን እርሱን የምንጠራበትን አንደበትና ቋንቋ ሰጥቶናል። እግዚአብሔር ለዘላለም ይክበር ይመስገን። አባታችን ጨካኝ አባት አይደለም። የሚያስፈልገንን ደግሞ እርሱ በሳቱ ያውቃልና ይሰጠናል። ባንጨነቅ በጊዜ ሁኔታ ባንታወክ መልካም ነው ወገኖቼ እምነቴ ተዳክሟል። እኔ ምን ባደርግ ይሻለኛል? ወደ ጥንቱ ስፍራ የመመለስ ይሻለኛል። ከአሁን በኋላ ከኃጢአቴ ብዛት የተነሳ ክርስቲያን ተብዬ ልጠራማ አይገባኝም እያልን ተስፋ ባንቆርጥ መልካም ነው። ዳዊት በዘመኑ አቤቱ ታድነኝ ዘንድ ፍቀድ፣ አቤቱ እኔን ለመርዳት ፍጠን ብሎ እግዚአብሔርን ተማጸነ። እግዚአብሔርንም ደግሞ ተለማመነ። እግዚአብሔርም ደግሞ እንደ ልመናው ተገለጠለት። ጠላት በከሰሰን ጊዜ፣ የክሱን አዋጅ በእኛ ላይ ባወጀ ጊዜ፣ ባንበረግግ፣ ባንንሸራትት፣ ስፍራችንን ባንለቅ መልካም ነው። ወገኖቼ እግዚአብሔር፣ አዎ እኔና እናንተን ለመታደግ በስፍራው አለ። መቀመጫውን ከሱ የሚወስድ ዙፋኑንም የሚቀማው ማንም የለም። አዎ እባክ ታደገኝ፣ እግዚአብሔር አምላኬ እኔም ልጅህ ነኝን በለው። ጻድቅ የለም አንድ ስንኳ ተብሎ ተጽፎ የለም አዎ፣ እግዚአብሔር ምሕረቱን እንዲያበዛልን በሱ እጅ እንውደቅ። የኀጢአቴ ብዛት እጅግ ቢያስመርርህ፣ አሁንም ታረቀኝ፣ ምሕረተ ብዙ ነህ። ፊትህን አዙረህ ከተጸየፍከኝ ያው ጨለማ ነው፣ መተሻም የለኝም። በወንጌል ጠርተኸኝ አንተን ከተቀበል ጥቂት ዓመታትን በቤት አሳለፍኩ! የማዳን ደስታ ብልፍ የፈሰሰ ነፍስ ያሴት አረገሽ መንፈሴም ታደሰ። የኀጢአቴ ብዛት እጅግ ቢያስመርርህ

ብስጭት ማጉረምረም ህይወቴን በከለው። የኃጢአቴ ብዛት እጅግ ያስመርርህ፣ አሁንም ታረቀኝ። ምረተ ብዙ ነህ፣ ቤትህን አዙረህ ከተጸየፍከኝ፣ ዙሪያው ጨለማ ነው፣ መጠሻም የለኝ። ያጉረመረሙብህ አንተን ያስመረሩ ከነዓን ሳይገቡ ምድረ በዳ ቀሩ። እኔም በማጉረምረም ምስጋናን ትቻለሁ። ኧረ እንዳትንቀኝ እጅግ ፈርቻለሁ። የኀጢአቴ ብዛት እጅግ ቢያስመርርህ! አሁንም ታረቀኝ፣ ምሕረትህ ብዙ ነህ። ቤትህን አዙረህ ከተጸየፍከኝ ሰለማነው ተሻሙልኝ ወገኖቼ። ይህ ዝማሬ ከተዘመረ በእውነት ከሰላሳ አምስት ዓመት በላይ ሆኗል። ዛሬም ጣዕሙና ውበቱ እንዳለ ነው። ዝማሬውን ያቀረበልን ወንድማችን ግርማ ጥበቡ የጅማ ቤተ ክርስቲያን ዘማሪ ነበረ። እግዚአብሔር ቀሪውን የሕይወቱን ዘመን ሁሉ ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። አቤቱ አባታችንና አምላካችን እግዚአብሔር ሆይ ነፍሳችን ባንተ ትታመናለች። እነሆ አምላኬና ጌታዬ ሆይ ዛሬም ደግሞ ወደ አንተ የምትናፍቅን ልብ ይዘን ቀርበናል። አንተን ለመስማት የናፈቀች አንተን ለመስማት የተጠማችና የተራበችን ልብ ይዘን ቀርበናል። እግዚአብሔር ሆይ እንደ ታላቅነትህ እንደ አባትነትህም መጠንና ብዛት ደግሞ እንድትገናኝን በምሕረትህ ጥላ ስር ደግሞ እግዚአብሔር ሆይ እንድታደርገን ራሳችንን በፊት እንጥላለን። መልካም ነገር የለንም። አሁን ጸልየን፣ አሁን ቃልህን አንብበን፣ አሁን ቃልህን ሰምተን ተነስተን እንስታለን። ኀጢአት እግዚአብሔር ሆይ እያደባ እነሆ ከቤትህ ደግሞ ሊጐትተንና ሊጥለን ሲሻ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ታድገን ደግሞ በቤት ውስጥ እንድንቀመጥ እነሆ የልጅን የጌታ የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት እያየን እንድንራመድ እጃችንን ስለያዝክና መሰግንሃለን። ባሪያ ዳዊት እንደ ተናገረ አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው፣ ሐሴትም ያድርጉ ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ ብሎ እንደ ተናገረ እኛም ዛሬ ያንተን ታላቅነት፣ ማዳንህን ስናስብ ነፍሳችን በውስጣችን ትረካለች፣ ልባችን በውስጣችን ይዘላል። እግዚአብሔር ሆይ ምሕረት እጅግ አጥግቦናል፣ ምሕረት እጅግ ደግፎናል፣ ምሕረት እጅግ አቁሞናል። አቤቱ ጌታ ሆይ ከእውቀታችን ከጉልበታችን ዛሬ ካካበት ነው ከዓለም ብዙ ልምድ ጌታዬ ከቀሰም ነው ከዚህ ዓለም ነገር ዛሬ ለሕይወታችን የሚረባን ምንም ነገር የለም። በአንተ መታመን ከሁሉ በላይ ነው። በአንተ መደገፍ እግዚአብሔር ሆይ ከጥበብን በላይ ጥበብ ነው። ጌታዬና አምላኬ ሆይ ዐይኖቻችንን አቅንተን ወደ አንተ ማየት እንድንችል ዛሬም ልቦናችንን በመንፈስ ቅዱስ ኃይል እንድታበራን እለምንሃለን። በዚህን ጊዜ እግዚአብሔር አምላኬ ወይ እኔ ባሪያ ጸልያለሁ። አስተማሪውን መንፈስ ቅዱስ ልከ ቃልህን ደግሞ እንድታስተምረንና እንድትናገረን እለምንሃለሁ። ሰሚዎችንም ሁሉ እግዚአብሔር እንድትባርክ ጸልያለሁ። እኔንም ባሪያህን ባርክኝ። በጌታችንና በመድኃኒታችን በኢየሱስ ክርስቶስም አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን የማቴዎስ ወንጌል የምዕራፍ አንድን ትምህርት ማጠናቀቃችን የሚታወስ ነው። ዛሬ ደግሞ ከምዕራፍ ሁለት ጀምረን አብረን ትምህርቱን ጌታ በረዳን መጠን እንማራለንና መጽሐፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ የማቴዎስ ወንጌል ምዕራፍ ሁለትን ክፈቱ። የተወደዳችሁ ወገኖች፣ የዚህ የማቴዎስ ወንጌል ምዕራፍ ሁለት አብይ መልእክቱ የሰብአ ሰገል ሰዎች የተወለደውን ኢየሱስን መጎብኘት፣ ወደ ግብፅ ሽሽትና ወደ ናዝሬት መመለስ የሚሉት ናቸው። አንዴ ልድገምላችሁ። የሰብአ ሰገል ሰዎች የተወለደውን ኢየሱስን መጎብኘት፣ ወደ ግብፅ ሽሽትና ወደ ናዝሬት መመለስ የሚሉት የማቴዎስ ወንጌል ምዕራፍ ሁለት ዋና ወይም ደግሞ ጭብጥ መልእክቶች ናቸው። የትንቢቱ ፍጻሜ ከዚህ በፊት ያየናቸው ሁሉ እውነትና በዘመናት ታሪክ ውስጥ የተከናወኑ ሲሆኑ፣ ከበስተኋላቸው ግን ልንስተው የማይገባ ትልቅ እውነትንም ያስተምሩናል። ባለፈው ትምህርታችን እንደ ተነጋገርነው እያንዳንዱ የወንጌል መጽሐፍ ለተለያዩ ሕዝቦች እንደ ተጻፉ አይተናል። በዚሁ መሠረት የማቴዎስ ወንጌል ለእስራኤላውያን እንደ ተጻፈ እንረዳለን። ይህ ወንጌል ሃይማኖተኛ ለሆነው ለአይሁድ ሕዝብ የተጻፈ ነው። በዚህ መጽሐፍ ከተመዘገቡት ትንቢቶች አራቱ በክርስቶስ መወለድ ተፈጽመዋል። ከዚህ ቀጥለን አራቱን ትንቢቶችና እንዴት እንደ ተፈጸሙ እንመለከታለን። አንደኛ ሚልኪያስ ምዕራፍ አምስት ቁጥር ሁለት ሚልኪያስ ምዕራፍ አምስት ቁጥር ሁለት ይህ የሚነግረን የሚወለደው ሕፃን ኢየሱስ ክርስቶስ ማለት ነው በቤተልሔም ስለ መሆኑ ይገልጻል። ሁለተኛ ሆሴ ምዕራፍ 11 ቁጥር 1 ሆሴ ምዕራፍ 11 ቁጥር 1 ልጄንም ከግብጽ ጠራሁት ይላል። ሶስተኛ ኤርሚያስ ምዕራፍ 31 ቁጥር 15 በራማ መራራ ለቅሶ ይሆናል ወይም ደግሞ ይሰማል ይላል። በራማ መራራ ለቅሶ ይሰማል ይላል። አራተኛው ደግሞ ኢሳይያስ ምዕራፍ 11 ቁጥር 1 ናዝራዊ ይባላል በማለት ስለሚወለደው ሕፃን አራቱም የየበኩላቸውን ሐሳብ አስቀምጠዋል። እስቲ አድማጮች ይህንን ልብ በሉ። የራማ ከተማ ከኢየሩሳሌም በስተ ሰሜን በኩል ርቃ የምትገኘውን ያህል የቤተልሔምም ከተማ ደግሞ በደቡብ በኩል ከኢየሩሳሌም በኩል ርቀት ላይ ትገኛለች። ስለዚህም ክርስቶስ ወይም ሕፃኑ ሲወለድ በራማ ለምን መራራ ለቅሶ ሆነ ወይም ተሰማ? ሌላው የሚገርመው ነገር ደግሞ ስለ ሕፃኑ የተነገሩ ትንቢቶች ናቸው። ምንም እንኳ ከግብፅ ምድር ቢጠራና በቤተልሔም ቢወለድም ናዝራዊ የሚል ስያሜም ተሰጥቶታል። ከግብፅ መጠራቱ፣ በቤተልሔም መወለዱና ናዝራዊ መባሉ አስገራሚ አሰራር ነው። በእያንዳንዱ ሰው ሕሊና የሚፈጠረው ጥያቄ ደግሞ እነዚህ ሁሉ ትንቢቶች እንዴት በአንድ ትንሽ ሕፃን ይፈጸማል? የሚል ይሆናል። ጥሩ ማቴዎስ እንግዲህ ያለምንም እንቅፋትና ችግር እነዚህ አራቱ ትንቢቶች በትክክልና በቀላሉ እግዚአብሔር ተናግሮት እንደ ነበረው መፈጸሙን ያሳየናል። ዛሬም በዘመናችን ስለ ክርስቶስ ዳግም ምጽአት የተነገሩት ትንቢቶች እንዴት እንደሚፈጸሙ ማሰብና ማገናዘብ ያስቸግረናል። ነገሩ ግን እንዲህ ነው። ተናጋሪው እግዚአብሔር ስለ ሆነ የክርስቶስ ዳግም መምጣትም እውነትና ልክ እንደ መጀመሪያው ምጽአቱ ወይም ደሞ መወለዱ፣ ዳግም አንዳች ሳዛንፎ ወገኖቼ፣ ተፈጥሮአዊ ሂደቱን ጠብቆ ሰዓቱ ሲደርስ ያለ ጥርጥር ጌታ ለልጆቹ ይገለጣል ወይም ይመጣል። ማራናታ። የሰባ ሰገል ጉብኝት። ማቴዎስ ምዕራፍ ሁለት ከቁጥር አንድ እስከ ሁለት ያለውን እንመልከት። ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምሥራቅ አይተን ልንሰግድለት መጥተናልና እያሉ ከምሥራቅ ወደ ኢየሩሳሌም መጡ ይለናል። ይህ ክፍል የሰብአ ሰገል ሰዎች ኮከቡን አይተው መምጣት የሚነግረን በትክክል የተመዘገበ ታሪክ ነው። ይህ የሆነው በንጉሡ ሄሮድስ ዘመን ነው። ይህ ንጉሥ ማለትም ንጉሥ ሄሮድስ ማንም ሰው ከእርሱ ጋር ንጉሥ ለመሆን እንዲወዳደር የማይፈቅድና ይህም ሆነው ቢገኝ ሊታገሰው የሚችል ጒዳይ አልነበረም። እነዚህ የሰባ ሰገል ሰዎችም ለተወለደው ሕፃን ለአይሁድ ንጉሥ ልንሰግድለት መጣን ብለው ለንጉሥ ሄሮድስ በመንገር እጅግ አስደነገጡት፣ አስቈጡትም። በአንድ ወቅት አንድ የቤተ ክርስቲያን አባል የሆነች አገልጋይ ሴት ኮከቡ የምስራቅ ኮከብ አይደለም ማለቴን በመስማቷ በጣም ተናደደች። የሕፃኑን መወለድ የሚጠቁም ኮከብ በምስራቅ ታይቶ ቢሆንና የምስራቅም ኮከብ ቢሆን ኖሮ የሰብአ ሰገል ሰዎች ጉዞአቸውን በህንድ ወይም በቻይና ያቆሙ ነበር። ነገር ግን ኮከቡ በምዕራብ በኩል ነበር፣ ሰብአ ሰገሎቹም ደግሞ በምስራቅ በኩል ኮከቡ በስተምዕራብ ነበርና ስፍራውን እስኪያገኙ ድረስ ተከተሉት። እነዚህ ሰዎች ወደ ምዕራብ እንጂ ወደ ምሥራቅ አልሄዱም። በዚህ ስፍራ መጠየቅ የሚገባን ጥያቄ እነዚህ ሰብአ ሰገሎች እንዴት ኮከብ ማየታቸውን ከአይሁድ ንጉሥ መወለድ ጋር ሊያገናኙት ቻሉ የሚል ይሆናል። ለዚህ ጥያቄ መልስ ሊሆን ይችላል ብለን የምናስበው በሽማግሌው በበለዓም የተነገረውን ትንቢት ብቻ በማሰብ ነው። በኦሪት ዘኍልቍ ምዕራፍ 24 ቁጥር 17፣ ኦሪት ዘኍልቍ ምዕራፍ 24 ቁጥር 17፣ አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል፣ ከእስራኤል በትር ይነሳል፣ የሞዓብንም ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል ተብሎ የተጻፈውን በትክክል በመረዳት ሊሆን ይችላል። ይህ ደግሞ እርግጥ ትክክል ነው። በዚህ ዘኍልቍ ምዕራፍ 24 ቁጥር 17 ማስተዋል የሚገባን ነገር ቢኖር ኮከብ ከያዕቆብ ይወጣል ተብሎ በሽማግሌው በበለዓም የተነገረው ትንቢት በዚህ ስፍራ ያ ኮከብ እስራኤልን ማለቱ ነው። ሌላው በትር ከእስራኤል ይነሣል ይላል። በትርና ኮከብ አብሮ የሚሄዱ ናቸው። በብሉይ ኪዳን ከተነገሩት ትንቢቶች ውስጥ በትርና ኮከብ አብሮ የተጠቀሱት በዚህ የመጽሐፍ ክፍል ብቻ ነው። ስለዚህ እነዚህ የሰባ ሰገል ሰዎች ይህን ትንቢት ያውቁ ስለ ነበር ነው ኮከቡን ባዩ ጊዜ የዚህን ትንቢት መፈጸም አውቀው ለንጉሡ ሊሰግዱለት የመጡት። እንግዲህ ይህ ነበር ኢየሩሳሌምንና ንጉሥ ሄሮድስን ያስጨነቃቸው። እስቲ ማቴዎስ ምዕራፍ ሁለት ቁጥር ሦስትን እንመልከት። ንጉሥ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከእርሱ ጋር ይላል። በአንዳንድ ለልደት ትምህርት በተዘጋጁ ካርዶችና ትምህርቶች ላይ እነዚህ የሰባ ሰገል ሰዎች ሦስት እንደሆኑ ተጽፏል። ስለ ቁጥሩ እርግጠኛነት የተጻፈ ባይኖርም የሰባ ሰገል ቁጥር ሦስት ሳይሆን ሦስት መቶ ነው ብለን ብንወስድ የተጻፈውን የእነኚህን ሰዎች ታሪክ እውነት ያደርገዋል። ምክንያቱም ሦስት ሰዎች ኢየሩሳሌምንና ንጉሥ ሄሮድስን አስደነገጡ ከምንል ቁጥራቸውን ከፍ አድርገን ሦስት መቶ ብንል አነጋገራችንን አሳማኝ ያደርገዋልና። እነዚህ ሦስት መቶ ሰዎች በኢየሩሳሌም ከተማ እየተዘዋወሩ ይህን ጥያቄ ከምሥራቅ ኮከባ ለተወለደው ለአይሁድ ንጉሥ ልንሰግድለት መጣን ብለው የምሥራችውን ወሬ ሲያበስሩ በኢየሩሳሌምና በንጉሡ ላይ ትልቅ ድንጋጤ ነበር የጣሉት። ንጉሥ ሄሮድስ ይህን የተባለውን ነገር ለማወቅ በጣም ፈለገ። ሄሮድስ ከሥረ መሠረቱ በጣም ጨካኝ ከሆነ ቤተሰብ የመጣ እንደመሆኑ ቤተሰቡ የመጀመሪያው ዘመን ማፊያ ናቸው ብለን መገመት አያዳግትም። ቤተሰቡ በጣም በጭካኔ የተሞሉና ዘወትር ስልጣን ይዘው መኖር የሚፈልጉ ናቸው። ይህ ቤተሰብ ከእስራኤል ወገን ያልሆኑ ቤተሰቦች ናቸው። ወገኖቼ፣ እነዚህ ቤተሰቦች ጨካኝም ሆኑ አልሆኑ፣ ማፊያም ሆኑ አልሆኑ፣ ኢየሱስ ክርስቶስ ተወልዶ ጌትነቱን አረጋግጧል። Jesus, get out of the way. Jesus, get out of the way. Jesus, get out of the way. Jesus, get out of the way. Jesus, get out of the way. Jesus, get out of the way. Jesus, get out of the way. Jesus, get out of the way. Jesus, get out of the way. ይህ ከሆነ በኋላ ሄሮድስ በማቴዎስ ወንጌል ምዕራፍ ሁለት ቁጥር አራት እንደተጠቀሰው የካህናትም አለቆች የሕዝቡን መጻሕፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። ሄሮድስ እነዚህን ሰዎች ጠርቶ ክርስቶስ ወዴት እንደሚወለድ ጠየቃቸው። እኔ ይህ ክርስቶስ የተባለው የት እንደሚወለድ ማወቅ ስለምፈልግ ጽሑፉ ተመዝግቦ በእናንተ ዘንድ ይገኛልና ከመጽሐፍ መርምራችሁ ንገሩኝ አላቸው። የሚገርመው ነገር በዚህ ስፍራ የሚገኙ ካህናትና የሕዝቡ ጻፎች ወይም ደግሞ አለቆች ክርስቶስ የሚወለድበትን ቦታ አውቀው መናገራቸው ነው። በዚሁም ምዕራፍ ከቁጥር አምስት እስከ ስድስት እንዲህ የሚለውን ቃል እናነባለን። አንቺ ቤተልሔም የይሁዳ ምድር፣ ከይሁዳ ገዢዎች ከቶ አታንሺም ሕዝቤን እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ይገርማል። ሄሮድስ ይህን ጥያቄ ሲጠይቃቸው ጻፎቹ መጽሐፍ ማገላበጥ አልሄዱም፣ ምንም አልተቸገሩም። ይህ ትንቢት በሚኪያስ ምዕራፍ አምስት ቁጥር ሁለት ላይ እንደ ተጻፈ በቃላቸው ያውቁ ነበርና እነኚህ ካህናትና ጻፎች በደንብ የክርስቶስን ወይም ያዳኙን መምጣት ጠንቅቀው ያውቁ ነበር። ችግሩ እውቀት ብቻ ነበር እነኚህ ሰዎች የነበራቸው ማለትም ስለ ትንቢቱ መጽሐፉን ያውቁ ነበር እንጂ በግላቸው በሕይወታቸው የክርስቶስን መምጣትና አስፈላጊነት ተረድቶ የሚጠብቁ ሰዎች አልነበሩም። ለሕይወታቸው የዚህ ትንቢት መፈጸም ምንም ትርጉም አልሰጣቸውም። እነኚህ ሰዎች በዘመናችን ባሉ አንዳንድ ሰዎች ይመሰላሉ። የመጽሐፍ ቅዱስን እውነታ በታሪክነቱ ብቻ ጠንቅቀው የሚያውቁና በውስጡ ያለው የጌታን ቃል ግን ለሕይወታቸው ምንም ትርጉም የማይሰጥ ብዙ የሄሮድስ ዘመን ጻፎችና ካህናት ዛሬም አሉ። የመጽሐፍ ቅዱስን እውነታ እንደ ተረት ከመናገር በቀር አዳኝነቱንና ሕይወት ሰጪነቱን ሲመሰክሩም አይታዩም። እነኚህ በሄሮድስ ዘመን የነበሩ ጻፎች የብሉይ ኪዳን መጽሐፍትን ጠንቅቆ የሚያውቁ ስለ ነበሩ ወደ ሰባ ሰገል ሰዎች ለምን ሄደው እኛም ቦታውን ማወቅ ስለምንፈልግ ከእናንተ ጋር እንሄድ ብለው መጠየቅ አስፈለጋቸው ብለን ማሰብ የለብንም። ምንም እንኳ ራሳቸው ትንቢቱንና መጽሐፉን ቢያውቁም ለሕይወታቸው ቅንጣት ያህል ትርጉም አይሰጣቸውም ነበር። ዛሬም በዘመናችን አብዛኞቻችን የክርስቶስን ዳግም ምጻት እንጠባበቃለን። ስለ ምጻቱ እናወራለን። እንዲሁም መጽሐፍ ቅዱስ ስለ ምጻቱ የሚያስተምረውን ትምህርት እንማራለን። ነገር ግን ጥያቄው ይህ የምንጠብቀው ክርስቶስ አሁኑኑ ሥራችንን እየሠራን ቢመጣስ በእርግጥ ሁላችን ለመቀበል የተዘጋጀንን? ወይስ ዳግም ስለ መምጣቱ እንደ ሌሎቹ ዕውቀት ብቻ ነው ያለን? ወገኖቼ ማወቅ ብቻ በቂ አይደለም፣ ነገር ግን ለመቀበልም ሁልጊዜ ዝግጁ መሆን አስፈላጊ ነው። ዳግመኛ ምጻቱን የምንጠባበቅኛ ለዚያን ቀን ብቁ የሚያደርገንን እውነተኛ እምነት ይዘን እንጂ የተጣልን ሆነን እንዳንገኝ እንፍራ። ማራናታ ጌታ ሆይ ቶሎና የሚያሰኝ የመንፈስ ቅዱስ ቅባት በውስጣችን መኖር አለበት። ጌታ በክብር ይመለሳል። time ዮሐንስም የክርስቶስን መወለድ መረጃ ያገኘው ከጻሕፍት ነበር እስቲ ማቴዎስ ምዕራፍ ሁለት ቁጥር ሰባትን እንመልከት ማቴዎስ ምዕራፍ ሁለት ቁጥር ሰባት ከዚህ በኋላ ሄሮድስ ሰባ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ ይላል በዚህ ስፍራ አንድ ለወደፊት ትምህርታችን የሚጠቅም ልንረዳው የሚገባን ቁም ነገር አለ ይህ ኮከብ በሰማይ ላይ ለሰባ ሰገል ሰዎች ታይቶ ከተወሰነ ጊዜ በኋላ ነበር ኢየሩሳሌም የደረሱት ምክንያቱም በዚያን ዘመን አይሮፕላን ወይም ሌሎች ፈጣን የሆኑት ለትራንስፖርት የሚያመቹ ተሽከርካሪዎች ስላልነበሩ እነዚህ ሰዎች የተጓዙት በግመል ጀርባ ላይ ሆነው ነበር። ይህ በግመል መጓዝ ደግሞ እንደ አንዳንድ የመጽሐፍ ቅዱስ አዋቂዎች ግምት እስከ አንድ ዓመት ሊፈጅ ይችላል፣ ኮከቡ ከታየበት ጊዜ ጀምሮ ማለት ነው። ለእነዚህ ሰብአ ሰገል ሰዎች ይህ ሁኔታ ልደትን የማክበር ሁኔታ ብቻ ሳይሆን ይህን ሁሉ መንገድ የተጓዙት የሚወለደውን ኢየሱስን ለማየት ምን ያህል ጉጉትና ተስፋ እንዳደረባቸው ከዚያም አልፎ ደግሞ ትልቅ ስጦታን ለሕፃኑ ለማበርከት ዝግጁ እንደሆኑ ከዚሁ ክፍል እንረዳለን። በዚህ በቁጥር ሰባት ላይ ማስተዋል ያለብን ነገር አለ። ይኸውም ሄሮድስም ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ ይላል። ይህን ሀሳብ በአእምሮአችን እንያዝ። ወደ ፊት መጽሐፉን እያጠናን ስንሄድ ይህ በጣም አስፈላጊ ሆኖ እናገኘዋለን። እስቲ ቁጥር ስምንትን ደሞ አንድ ላይ እናንብብ። ወደ ቤተልሔምም እነርሱን እሰዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። ውድ አድማጮቼ፣ በዚህ ስፍራ ሄሮድስ ምን ዐይነት አታላይ ሰው እንደሆነ እናያለን። በገነት ሔዋንን ካታለው እባብ ጋር በጣም ይመሳሰላል። በዚህ ስፍራ እንዲህ ብለን ብናስብ ምን ያህል አጣላይ እንደሆነ ያስረዳናል። የተወለደ ንጉሥ በዚህ አካባቢ ከተገኘ መሞት ነው ያለበት ብሎ ወታደሮቹን ወደ ቤተልሔም ቢልክ ምን የሚሆን ይመስላችኋል? መገመት ይቻላል። ሕፃኑ በወላጆቹ ሊሸሸግ እንደሚችልና ፈላጊዎቹም ሊያገኙት እንደማይችሉ ያውቃል። ስለዚህም ለሄሮድስ ጥሩ መንገድ እነኚህ የሰብአ ሰገል ሰዎች ሄደው ፈልጎ ካገኙት በኋላ ትክክለኛ አድራሻውን እንዲሰጡት ነበር። ሄሮድስ ለሰብአ ሰገል ሰዎች ያላቸው ምንድን ነው? እርሱም እኔም መጥቼ እንድሰግድለት ንገሩኝ ነበር ያላቸው። እውነቱ ግን ሄሮድስ የት እንዳለ ካወቀ በኋላ ሄዶ ሊገለው ነበር እንጂ ሊሰግድለት አልፈለገም ነበር። ማቴዎስ ሁለት ከቁጥር ዘጠኝ እስከ አስር ያለውን ደግሞ እንመልከት። እነርሱም ንጉሡን ሰምተው ሄዱ። እነውም በምሥራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው ይላል። ኮከቡም እንደ ገና ታያቸው። በዚህ ስፍራ እንደምናነበው የሰብአ ሰገል ሰዎች ኮከቡን ሳያዩ የተወሰነ ጊዜ እንደ ተጓዙ እንረዳለን። ኮከቡ ያልተለመደ ስለ መሆኑና ተአምራዊ የሆነ ለየት ያለ ኮከብ ነው ትርጉም ልንሰጠው መፈለግ ትርፉ ድካም ነው። የሰብአ ሰገል ሰዎችን በዐይነቱ ልዩ የሆነ ኮከብ አይተው መስክረዋል። ቁጥር አሥራ አንድን እናንብብ። ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት፣ ወድቀውም ሰገዱለት፣ ሳጥኖቻቸውንም ከፍተው እጅ መንሻ ወርቅና ዕጣን ከርቤም አቀረቡለት ይላል። የሰብአ ሰገል ሰዎች ሲደርሱ ሕፃኑን በበረት አላገኙትም። በቤተልሔም ከተማ ለምዝገባ መጥቶ ሲመላለስ የቈየው ሕዝብ አሁን ወደ የመጣበት ተመልሷል። ከተማዋ ጸጥ ብላለች። እነ ዮሴፍ ግን ሕፃኑ ገና መወለዱ ስለነበር ይዘውት መንገድ መሄድ ስላልቻሉ ለጊዜው እዚያው ቤተልሔም ቆዩና ወደ ቤትም እንደገቡ እናያለን። እነዚህ የሰብአ ሰገል ሰዎች ቤት ውስጥ እንዳገኟቸው ነው የምናነበው። በዚህ ስፍራ ማስተዋል የሚገባን ነገር በቁጥር ዐሥራ አንድ ላይ እንደ ተጠቀሰው ባዩት ጊዜ ወድቀው ሰገዱለት ይላል። እዚህ ላይ እንደምናየው ለማርያም ስግደት የሚያስፈልግ ቢሆን ኖሮ ስግደት ሊደረግላት ትክክለኛው ስፍራ ይህ ነበር። ነገር ግን እነኚህ የሰባ ሰገል ሰዎች ወገኖቼ ለእርሷ አልሰገዱላትም። ስግደታቸውን ወድቀው ያቀረቡትና ያደረሱት እንዲሁም ውድ የሆነ ስጦታቸውንም ከሩቅ አገር ይዞ መጥቶ ያበረከቱት ለሕፃኑ ለመዳን ያለም ወይም ለዓለም ንጉሥ ለኢየሱስ ክርስቶስ ነበር። ጌታ ስሙ የተመሰገነ ይሁን። እንግዲህ፣ በጌታ የተወደዳችሁ አድማጮች የዛሬው ትምህርታችን እዚህ ላይ ያበቃል። ደህና ደሩልን።